the voice of america <laughs> e -E. yeah yeah america Dems radio Tabano. <laughs> በስተ መጨረሻ ለነዚህ የሰብአዊ መብት ጥሰቶች የኤርትራ መንግስት እጁ አለበት፣ ሀሰት ነው። በሀሰት ላይ የሆነ ነገር ምን ታጣራለህ? ከተፈጸመ ግን የሚፈጸሙ ነገሮች ካሉ ህግ አለ፣ የህግ አገባብ አለ፣ የህግ ሂደቶች አሉ። በዚህ መንገድ ነው የሚካሄደው። አስቀድመን የሰማነው የመንግስታቱ ድርጅት የሰብአዊ መብት መርማሪ ቡድኑን የመሩት ሺ ላኪትሩትን ሲሆን በተባበሩት መንግሥታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው ምላሹን የሰጡት የዕለቱ አብይ ርዕስ ይመለከተዋል። በአብዛኛው በማደግ ላይ ያሉ አገሮች እድሜያቸው ከ18 ዓመት በታች የሆነ ህጻናት ቤተሰባቸውን ወይም ራሳቸውን ለመርዳት በሚል በጉልበት ሥራ እንዳይሰማሩ የተባበሩት መንግሥታት ድርጅት የደነገገውን የዛሬውን የአውሮፓውያን ሰኔ 12ን ተንተርሶ በርዕሰ ጉዳዩ ዙሪያ ከአዲስ አበባ የተጠናቀረ ዘገባ በመጽሄቱ ክፍለ ጊዜ ይዘናል። ሌሎች ዘገባዎችና ቅንብሮችም አሉን። ከዋና ዋና ዜናዎች መካከል ደግሞ ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ ስድስት መንደሮችን አቃጠለ። ዛሬ የመን ውስጥ የሺዓ ሽምቅ ተዋጊዎችንና ተባባሪዎቻቸውን ኢላማ ያደረገ በሳዑዲ አረቢያ የሚመራ የአየር ጥቃት ተከትሎ በትንሹ ስድስት ሲቪሎች ተገድለዋል፤ የሚሉት ቀዳሚዎቹ ናቸው። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ከዛሬ አርብ ሰኔ አምስት 27 ዓ ምት ልዩ ልዩ ቅንብሮች ጋር የምሽቱ አስተናጋጆች አሉላ ከበደና ሰለሞን ክፍሌ ነን። ከአቀናበራችን ንጉሡ ታምሬ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዋና ዋና ዜናዎች። ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ ስድስት መንደሮችን አቃጥሎ 37 ሰዎችን ገድሏል፣ ሲሉ ሰሜን ናይጄሪያ ውስጥ የሚገኙ የወጣት ቡድን አባላት አስታውቀዋል። ከመንግስቱ ጋር ተባብረው የሚንቀሳቀሱት ወጣቶች ዛሬ ለጋዜጠኞች ሲናገሩ ቦኮ ሐራም፣ ጥቃቱን ያደረሰው ከትላንት በስቲያ ረቡ ማታ ነው ብለዋል። ዘኔሽን የተባለው የናይጄሪያ ጋዜጣ እንደዘገበው ደግሞ የተቃጠሉት ስድስቱም መንደሮች የሚገኙት ቦርኖ ክፍለ ሀገር ውስጥ ነው። አህመድ አጅሚ የተባለው ወጣት ለአሶሴትድ ፕሬስ የዜና ወኪል ሲናገር የተገደሉት ገበሬዎች የናይጄሪያ ወታደሮች በቅርቡ አካባቢውን ከቦኮ ሐራም ነውጠኞች ካጸዳ በኋላ ወደ መንደራቸው የተመለሱ ናቸው ብሏል። ትላንት ሐሙስ የናይጄሪያ የኒጀር የቻድ የካሜሩንና የቤኒን ባለሥልጣናት አቡጃ ከተማ ተሰብስበው ቦኮ ሐራምን ለመዋጋት በቀረበው ጣምራ ኃይል አደረጃጀት ላይ መክረዋል። ዛሬ የመን ውስጥ የሺያ ሽምቅ ተዋጊዎችንና ተባባሪዎቻቸውን ኢላማ ያደረገውን በሳውዲ አረቢያ የሚመራውን የአየር ጥቃት ተከትሎ በጥቂቱ ስድስት ሰዎች ሳይገደሉ እንዳልቀሩ ተዘገበ። የአየር ድብደባው በተጨማሪ ዋና ከተማዋን ሰንዓ መሀል የሚገኘውን ታሪካዊ ቅርስም አውድሟል። ዩኔስኮ የቦምብ ድብደባውን አውግዞ ውጊያው መካሄድ ከጀመረ በኋላ በአገሪቱ የሚገኙ ታሪካዊ ህንጻዎች፣ ሐውልቶች፣ ቤተ መዘክሮችና የምርምር ስፍራዎች ጉዳት ደርሶባቸዋል ብሏል። ፕሬዚደንት ባራክ ኦባማ ዛሬ ጠዋት ወደ ዩናይትድ ስቴትስ ምክር ቤት ሄደው ለእስያ ፓሲፊክ ሀገሮች ነጻ የንግድ ልውውጥ ስምምነት ጥረታቸው የዲሞክራቲክ ፓርቲው ተወካዮች ድጋፍ እንዲሰጡ የመጨረሻ ደቂቃ ተማጽኖ አቅርበዋል። ምክር ቤቱ ድምጽ የሚሰጠው ዋይት ሀውስ ስምምነቱን አስመልክቶ የመደራደር ስልጣኑን እንደያዘ ይቀጥል አይቀጥል በሚለው ላይ ሲሆን ቁልፍ ፈተና ሊገጥመው እንደሚችል ተዘግቧል። የትራንስፓሲፊክ ሽርክና ወይም ቲፒፒ የተባለው የንግድ ስምምነት አብዛኛውን ስራ ወደ ባዕድ ሀገሮች ሊወስድ የአየር ንብረትንም ሊጎዳ ይችላል የሚል ስጋት ካደረባቸው ከራሳቸው ከኦባማ ዲሞክራቲክ ፓርቲ አባላት በቂ ድጋፍ የማግኘቱ ጉዳይ እስካሁን ባለው ጊዜ ገና ግልጽ አይደለም። ሪፐብሊካኖች በአጠቃላይ የነፃ ንግድ ልውውጥ ስምምነቱን ቢደግፉም ለሚስተር ኦባማ ከፍተኛ የፖለቲካ ስኬት ሊሆን ይችላል በሚባል ውሳኔ ላይ ሚና እንዲኖራቸው ግን አይፈልጉም። በሌላ የዩናይትስቴትስ ዜና የዩናይት ስቴትስ ባለስልጣናት ምንጩ ከቻይና መሆኑን የሚገልጹትን ከባድ የሳይበር ጣልቃ ገብነት ተከትሎ የፌዴራል ሰራተኞች የግል መረጃዎች በሙሉ በጠላፊዎች እጅ ገብተዋል ሲል ግዙፉ የአሜሪካ ሰራተኞች ማህበር አስታወቀ። የአሜሪካ የመንግስት ሰራተኞች ፌዴሬሽን ይህን ስሞታ በትላንትና እለት በደብዳቤ ያቀረበው ኢላማ ያልተደረገው የፌዴራል መንግስቱ የሰራተኞች ማስተዳደሪያ ቢሮ ነው። ፕሬዚዳንቱ ዴቪድ ኮክስ በዚሁ ደብዳቤያቸው መረጃ ጠላፊዎቹ በአሁኑ ጊዜ የእያንዳንዱን አንድ ሚሊዮን ነባር ጡረታ አይወጣና የወቅቱን የዩናይት ስቴትስ የፌዴራል ሰራተኛ የግል ታሪክ በሙሉ ሰብስበዋል ብለዋል። በጠለፋው ወይም በመረጃ ዘረፋው በአጠቃላይ አራት ሚሊዮን አሜሪካውያን የፌዴራሉ ሰራተኞች ሳይነኩ እንዳልቀረ የፌዴራል መንግስቱ የሰራተኛ ማስተዳደሪያ ቢሮ ቀደም ብሎ ማስታወቁም አይዘነጋም። አድማጮች፣ የዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዓለም አቀፉ የረድኤት ድርጅት በጸረ ፓኪስታን እንቅስቃሴ ውስጥ ገብቷል ስትል በመክሰስ ፓኪስታን ሀገሪቱ ውስጥ የሚገኙ የሴቭ ዘ ቺልድረን ቢሮዎችን በሙሉ ዘግታለች። በሀገር አስተዳደር ሚኒስቴር መግለጫ መሰረት ባለሥልጣናት ዋና ከተማዋ ኢስላማባድ የሚገኙ ቢሮዎቹን የዘጉት ትላንት ሲሆን ሠራተኞቹም ሀገር ለቀው እንዲወጡ የተሰጣቸው የጊዜ ገደብ 15 ቀናት ብቻ ነው። አንድ የሀገሪቱ ባለስልጣን ሲናገሩ የስልክ ጥሪዎቻቸውን እንከታተል ነበር፣ ጽህፈት ቤቶቻቸውንም ባይነቁራኛ ስንጠብቅ ቆይተናል። እንቅስቃሴዎቻቸው ሁሉ አጠራጣሪ ናቸው ብለዋል። ባለስልጣኑ አጠራጣሪ ያሏቸው የትኞቹ እንቅስቃሴዎች እንደሆኑ ግን ግልጽ አላደረጉም። ላለፉት 35 ዓመታት ፓኪስታን ውስጥ አገልግሎት ሲሰጥ የቆየው ሴቭ ዘ ችልድረን ዛሬ ባወጣው መግለጫ ኢስላማባድ ውስጥ ባዕዳን ሰራተኞች የሉኝም ብሏል። የተወሰደውን እርምጃ አጥብቆ እንደሚቃወምና ጉዳዩን ወደ ከፍተኛ ቦታ እንደሚያደርሰውም የረዴድ ድርጅቱ አስታውቋል። በዩናይትድ ስቴትስ የማሳቹሴትስ የፖሊስ መኮንኖችን ለማጥቃት አሲረዋል የተባሉ ሁለት ሰዎች ራሱን እስላማዊ መንግስት እያለ ለሚጠራው ነውጠኛ ቡድን ድጋፍ ለመስጠት በመሞከር ወንጀል መከሰሳቸውን ባለስልጣናት ይፋ አደረጉ። ከዩናይትድ ስቴትስ ፍትህ ሚኒስቴር የወጣው መግለጫ ሁለቱ ተከሳሾች የ25 ዓመት ዕድሜ ያለው የኤቨሬት ማሳቹሴትሱ ነዋሪ ዴቪድ ራይት ና የዋርዊክ ሮድ አይላንዱ ነዋሪ ሮቬኒስክ መሆናቸውን ይገልጻል። ሶስተኛው የሴራው ተባባሪ ነበር የተባለው የ26 ዓመቱ ኡስማ አብዱላ ራሂም ከ10 ቀናት በፊት በህግ አስከባሪዎች ላይ ጥቃት ካደረሰ በኋላ መገደሉ ይታወቃል። ሶስቱ ሰዎች ማለትም ራይት፣ ሮቬኒስኪ ና ራሂም ዩናይትድ ስቴትስ ውስጥ ጥቃት በማድረስ ፖሊሶችን መግደል እስላማዊ መንግስት ነኝ የሚለውን ቡድን አላማ ይረዳል በሚል እምነታቸው ያሴሩ ነበር ሲል መግለጫው አብራርቷል። የሶሪያ መንግስት ደቡባዊ ግዛት ውስጥ ከጥቂት ቀናት በፊት በምዕራባውያን የሚደገፉ አማጺ ኃይሎች ይዘውት የነበረውን አውሮፕላን ማረፊያ አስለቅቋል ሲሉ ተቃዋሚዎች አስታውቀዋል። በሶሪያ የሰብአዊ መብቶች ተከታታይ ቡድን ገለጻ መሠረት የደቡብ ግንባር ጥምረት ተዋጊዎች ስዌዳ ክፍለ ሀገር ከሚገኘው አልታላ አውሮፕላን ማረፊያ ዛሬ ጥለው የወጡት የመንግሥቱ ኃይሎችን የመንግሥቱ ኃይሎች ያደረሱትን ከባድ የቦምብ ድብደባ ተከትሎ ነው። መቀመጫውን ብሪታንያ ያደረገው የሶሪያ ሰብአዊ መብቶች ተከታታይ ቡድን በመንግስቱ የአየር ድብደባ የተገደሉ ሰዎች ምን ያህል እንደሆኑ አይገልጽም። መንግስታዊው የሶሪያ አረብ ዜና አገልግሎት ግን አሸባሪዎች ሲል የጠራቸው በትንሹ መቶ ሰዎች ተገድለዋል፣ በደርዘኖች የሚቆጠሩ ብረት ለበስ ተሽከርካሪዎች ወድመዋል ብሏል። ሽምቅ ተዋጊዎቹ ትላንት ለመጀመሪያ ጊዜ ወደ ስዌዳ ክፍለ ሀገር ዘልቀው ለመግባት በቻሉበት የማጥቃት ዘመቻ አውሮፕላን ማረፊያውን እንዳልተነጠቀ የሶሪያ መንግስት አስተባብሏል። በመጨረሻም ኢንተርፖል ዓለም አቀፉ የህግ አስከባሪ ኤጀንሲ ከፊፋ ጋር የነበረውን የአስር ዓመት የትብብር ስምምነት ማቋረጡን ዛሬ ያስታወቀ ምክንያት ድርጅት ውስጥ የተከሰተው የሙስና ቅሌት ነው ተብሏል። ኢንተርፖል ከስፖርት ፕሮግራም ጋር በተያያዘ ፊፋ በሚለግሰው የሃያ ሁለት ሚሊዮን ዶላር ሲያካሄድ የቆየው የ10 ዓመት ፕሮጄ መቋረጡን ያስታወቀው በዛሬው ዕለት ነው። ፕሮግራሙም በስፖርት ውድድሮች ወቅት ወንጀለኛ ቡድኖች የሚያካሄዱትን ህገ ወጥ ቁማርና ውጤቶቹን በማስቀየር ለራሳቸው መጠቀሚያ እንዲያደርጉ ለመከላከል መሆኑን ኢንተርፖል በመግለጫው አብራርቷል። የኤጀንሲ ዋና ጸሐፊ ጀርገን ስታክ በዚህ መግለጫቸው ኢንተርፖል አሁንም ቢሆን ፕሮግራሙን አጠናክሮ ለመቀጠል ቁርጠኛ ቢሆንም በአሁኑ ወቅት ፊፋ ውስጥ በተፈጠረው ትርምስ ሳቢያ ግን ፕሮጀውን ለማቋረጥ ወስኛለሁ ብሏል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የግንቦት 7 2007 ዓ ም የዕለት አርብ ምሽት ስርጭት ነው። አስተናጋጆች ሰለሞን ክፍሌና አሉላ ከበደንን። የአርብ ምሽት ልዩ ልዩ ዝግጅቶችና ዘገባዎቻችን በርከት ያሉ ቅንብሮችን ይዘዋል። ወደ ቅዳሜ የዕለቱ አቢረስ ከመሻገራችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ ብላተር ለአፍሪካ ብዙ ውለታ የዋለ ሰው ነው። አሁን ስለተዋከበ እኮ አይደለም። በዚህ አፍሪካ ደግፋለች። ብላተር ለአፍሪካ ለዓለም ፉትቦል አልሰሩም ለማለት ይከብዳል። ሰርተዋል። ብላተር ለአፍሪካ ያደረጉት የብላተር ስጦታ ነው የሚለው ላይ ያለስማማ የለም። ስፖርት ተቋማት ልዩ አማካሪው ፍቅሩ ኪዳኔና እንዲሁም ከስፖርቱ አለም ተለይተው የማያውቁት አሁን በግል ስራ ላይ የሚገኙት አቶ ታደለ ይድነቃቸው ተሰማ ናቸው። በአነጋጋሪው የፊፋ ጉዳይ ለአድማጮች ጥያቄዎች መልስ ይሰጣሉ። በሁለተኛው አጋማሽ ጠብቋቸው። አድማጮች አሁን በስርጭታችን ጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ የተባበሩት መንግስታት ድርጅት በዚህ ሳምንት መግቢያ በኤርትራ ይከናወናል ሲል ያወጣው አሰቃቂ የሰብአዊ መብት ይዞታ በተለይ አንዳንዶቹ በሰብአዊ ፍጡር ላይ የተፈጸመ ወንጀል ቅርጽ ሊኖራቸው እንደሚችል ያትታል። በሀገሪቱ በተለያዩ ሚስጥራዊና ወታደራዊ እስር ቤቶች የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው እስረኞችና ያለ መንግስት ፍቃድ ከሀገር የወጡ ከስደት ተመላሾች በጭካኔ ይዞታ እንደሚሰቃዩ የመንግስታቱ ድርጅት ዘገባ ይዘረዝራል። ዘገባው እጅግ ዘግናኝ የሆኑ ድርጊቶችንም ያትታል። ወንድና ሴት ታሳሪዎች በጥበቃ ሠራተኞች አስገድዶ የመደፈርና ዘግናኝ የጭካኔ ድብደባና ቅጣት ይከናወንባቸዋልም ይላል። የኤርትራ መንግሥት በበኩሉ የተባበሩት መንግሥታት ድርጅት ይፋ ያደረገውን የሰብአዊ መብት ይዞታ ግምገማ ከእውነት የራቀ ሲል ያስተባብላል። ሄኖክ ሰማእግዜር ዝርዝር ዘገባውን አስመልክቶ በተባበሩት መንግሥታት ድርጅት የኤርትራ አምባሳደር ግርማ አስመሮምን አነጋግሯል። በመጀመሪያ ጥያቄውን ከመመለስ በፊት አንድ ነገር ግልጽ ማድረግ እፈልጋለሁ። ለቃለ መጠየቁ የምቀርበው የዚህን ሪፖርት ሬኮግናይዝ አድርጌ ሳይሆን ሕዝብን ማለት አዳማጩን በማክበርና የእናንተን የቪኦኤ ጋዜጠኞችንም ጥያቄ በማክበር እንደሆነ ላሰምርበት እፈልጋለሁ። በጣም እናመሰግናለን። እኛም ሁሉን አቀፍ ሀሳቦችን ለአድማጮቻችን ማድረስ የሁሉንም አካል አስተሳሰብ ደግሞ አየር ላይ መዋል ስራችን ስለሆነ ነው። እንግዲህ በተባበሩት መንግስታት ድርጅት በኤርትራ ውስጥ የሚገኙ ወታደራዊና ሌሎች እስር ቤቶች በቁጥጥር ስር የሚገኙ ታሳሪዎች በወህኒ ቤት ጠባቂዎች የግፍ ይዞታ ድብደባ ይፈጸምባቸዋል ይላል የመንግስታቱ ድርጅት ሪፖርት። በኤርትራ የሰብአዊ መብት ይዞታን እንዲያጣራ በተባበሩት መንግስታት ድርጅት የተመደበው ቡድን እንግዲህ በአጠቃላይ እንዲያውም አንዳንዶቹ የሰብአዊ ፍጡር ላይ የተፈጸመ ወንጀል ቅርጽ ሊኖራቸው እንደሚችል ነው የሚገልጹት። እንዴት ታዩት አላችሁ እናንተ? በመጀመሪያ ይሄ ክሳቸው እኮ ምን መሰለህ፣ ወንጀል ይጣራል። እነሱ ግን ፍርድ ነው የሰጡት። የኤርትራን መንግስት መብት ጥሰዋል። ያጣሩት ነገርም የላቸውም እነኝህ ሰዎች። ስለዚህ ይሄ መጀመሪያ መሰመር አለበት። እንግዲህ የምስክሮችን ቃል አካትተዋል። ኤርትራውያን ሀገራቸውን ለቀው እንደሚሰደዱ ይገልጻሉ። በተለይ በሜዲትራንያን ባህር ህይወታቸውን አደጋ ላይ ጥለው በመሰደድ ላይ እንደሚገኙ ያትታል። የመንግስታቱ ድርጅት በተለይ ይህንን ድርጅት ከሚመሩት ሶስት ሰዎች መካከል ሽላ ኪትሩት በሰጡት መግለጫ ኤርትራ ጥቅስ ሕግ ሳይሆን በፍራቻ የምትመራ ሀገር ናት ሲሉ ነው የገለጿት። እስኪ ከአንደበታቸው እንስማ እንግዲህ ከላይ ሰምተናል። የሰብአዊ መብት ጥሰቶቹ የሚከናወኑትም በኤርትራ መንግስት ተቀናጅተው ያለምንም ህጋዊ ወይም ፍትሀዊ ሂደት ነው ይላል የመንግስታቱ ድርጅት የኤርትራ መንግስት ምን ይላል? የመንግስታቱ ድርጅት እኳ አይደለም፣ ልክ እንዳልከው ሴትዮዋ ነች እንደሱ የምትለው ሴትዮዋ ኮ የዛሬ ዓመት ሪፖርት አቅርባ ኢንኳሪ ኮሚሽን ሲመሰረት እሷም የሪፖርቱ አጣሪ ሆና አገባች ራሱ በሂደቱ የሚያስቅ ነው እኮ ሴትየዋ የራሷን ሪፖርት ራሷ እንድታጣራ ሶስት ሆነች ማለት ነው ስለዚህ የዚህ አይነት ክሶች በመሰረቱ እንደምለው ሂደትን ያልተከተለ ራስን አስተያየት የሚሰጥ በመረጃዎች ላይ ያልተጨበጠ እንዳልከው ይሰደዳል ወይ አዎ ይሰደዳል ብዙ አፍሪካ ይሰደዳል ኢትዮጵያዊ ይሰደዳል ብዙዎች በድህነት ይሰደዳል ወይ አዎ እሷ ግን ፍርዱን ኤርትራም አልሄድኩም ብላ የት ነው የሰበሰበችው? ስደተኛ ስደተኛ ምንድን ነው የሚልህ? ለራሱ መብት ሲል እኔ እንደዚህ ሆኜ እንደዚህ ሆኜ ነው የሚለው። እና ኢትዮጵያ ጅቡቲ ሄድኩኝ ነው የምትልህ፣ ራሷ በሪፖርቱ ላይ እንዳየሁት። ኢትዮጵያና ኤርትራ እኮ ጦርነት ላይ ያሉ ናቸው። ምን ሊሉ ይፈልጋሉ? ጅቡቲ ድማ ጉዳይ አለን። ስለዚህ አጠር ባለ መልኩ ወንጀለኛውን ራሳቸው አርገው ፍርድ ሰጥተው የሚናገሩ ሴትዮዋ ዛሬ አመት ያቀረበችው ሪፖርት ራሷ ለማጣራት የምታደርገው ሂደት ራሷን ነው እንደ የምትከላከለው። እንግዲህ በመንግስታቱ ድርጅት ልዩ አጣሪ ኮሚሽኑን መርተው ያቀረቡትን ሪፖርት ነው የሚገልጹት። በሁለት መልኩ ነው እንግዲህ የመንግስታቱን ድርጅት የሚወክሉት ሽላኬ ትሩት። የመብት ይዞታውን ደግሞ አስመልክቶ በዚህ ሳምንት መጀመሪያ ላይ የወጣውን ዘገባ ከመሩት ሶስት ባለሙያዎች አንዷ ናቸው። ሌሎችም ሰዎች ይህንኑ ተመሳሳይ ነው። የመንግስታቱ ድርጅት የሰብአዊ መብት ይዞታን የሚገመግምበት አምዱ በኤርትራ መንግስት ላይ ያቀረበው ነው እንግዲህ የኤርትራ መንግስት ደግሞ ኃላፊነቱን በፍጥነት ወስዶ ጉዳዩን እንዲያጣራ ነው የጠየቁት። እንስ ማስኪ በስተ መጨረሻ ለነዚህ የሰብአዊ መብት ጥሰቶች የኤርትራ መንግስት እጁ አለበት በዘገባው እንደተመለከተው አብይ ተዋናዮቹ የኤርትራ መከላከያ ሰራዊት፣ የብሔራዊ ደህንነት ቢሮ፣ የኤርትራ የፖሊስ ኃይል፣ የማስታወቂያና የፍትህ ሚኒስቴሩ፣ ህግደፍ፣ የፕሬዝደንቱ ቢሮና ፕሬዚደንቱ ናቸው። እንግዲህ ሰምተዋል፣ አምባሳደር ግርማ አስመሮም፣ በመንግስትዎት ላይ የሚቀርቡት ውንጀላዎች በጣም በእጅጉ የበረቱ ናቸው። የዘፈቀደ ግድያ፣ ደብዛ ማጥፋት፣ የሰቆቃ ይዞታ፣ አስገድዶ መድፈርና ወከባ በእጅጉ ዘግናኝ የመብት ጥሰት ውንጀላዎች ናቸው እየቀረቡ ያሉት። እነዚህ ሁኔታዎች ከላይ በተጠቀሱት ድርጅቶች አለመከናወናቸውን የኤርትራ መንግስት የሚያጣራበት የተጠያቂነት አምድ አለው ወይ? እንዴት ነው የምታጣሩት? ይሄ በጣም ጥሩ ጥያቄ። መጀመሪያ የእነሱ የእሷ ስቴትመንት እንዳልኩህ በእንግሊዝኛ ስዊፒንግ ስቴትመንት ይባላል፣ ጀነራል አሌጌሽን ይባላል፣ ወይም ክስ ይባላል። እሷ እኮ ክስ ብታቀርብ ጥሩ ነበረ። ክስ አይደለም፣ ፈርዳ። ፈርዳን አለች እንደውም የኤርትራን መንግስት ፈርዳ። ስለዚህ ይዘት የለውም ንግግሯ። የራሷን ለመከራከር ራሷ ያቀረበችውን ነው። እሷ የእሷን የአንድ ሰው ታዛቢ፣ የእውነት ታዛቢ ኒውትራል ሆኖ የሚያይ ከሆነ የእንግሊዝ የዴንማርክ፣ የኖርዌይ፣ የጀርመን እኮ ልኡካን ሄደዋል ኤርትራ ገብተው የኤርትራንም ሰምተው የኤርትራን ሁኔታ አጣርተው ስደተኞችንም አናግረው እንደዚህ አይነት ነገር እንደሌለ አረጋግጠው ጽፈዋል። እሷ እኮ ውጭ ሄዳ ስደተኛ ካምፕ ኢትዮጵያ ሄዳ ጅቡቲ ሄዳ የሰበሰበችውን አምጥታ ነው የምትናገረው። መብቷ ነው ለመናገር፣ ግን ሀሰት ሀሰት ስለሆነ የምትናገረው እንደ ቁም ነገር መወሰድ የለባትም ነው። እዚህ ላይ ግን የአውስትራሊያ ወኪሉ ማይክ ስሚት አሉ፣ የጋና ወኪል ደግሞ ቪክተር ዳንዋክ አሉ። አብረው ነው የሰብአዊ መብት ይዞታውን በኤርትራ ላይ ያጣሩት። ከዚህ ጋር አያይዤ ቅድም ያነሳውት ጥያቄ አለ። እነዚህ ሁኔታዎች አለመደረጋቸውን በተለይ ከላይ በተጠቀሱት የኤርትራ መንግስት የሚኒስትር መስሪያ ቤቶችም ሆነ የጸጥታ አካላት አለመከናወናቸውን የምታጣሩበት የተጠያቂነት አምድ አላችሁ ወይ? እንዴት፣ መጀመሪያ የኤርትራ ሕዝብ ሂደቱን የኤርትራን ሕዝብ የሚያቅሰው ከየት መጣ፣ እምን ላይ አለ፣ ወዴት እየሄደ ነው ያልክ እንደሆነ ኦነርሺፕ የኤርትራ የኤርትራ ሕዝብ ነው። ነጻነቱ ሲታገል እዛ ውስጥ ያልተሰዋ ቤተሰብ ያለው የለም። እዛ ውስጥ ያልተሳተፈ የለም። አንድ ጊዜ የኤርትራ ፕሬዚደንት ትዝ ይለኛል የኤርትራ ሰራዊት ስንት ነው ሲሉት፣ ሶስት ሚሊዮን ተኩል ነው አለ። ህዝቡ በሙሉ ታግሏል ማለት ነው። ኤርትራ ውስጥ ሁሉ ሰው፣ ሌላው ቀርቶ ኤርትራ ውስጥ የጸጥታ ይሄ ኤርፖርት ብቻ ነው እንትን የምታየው፣ ይሄ ሜታል ዲቴክተር የሚባለው ፕሬዚደንቱ ጽህፈት ቤትም ስትገባ ሜታል ዲቴክተር የለም። ጸጥታውና የሰላሙ ሁኔታ በጣም የተረጋጋ እና ሰላም ያለበት ሀገር ስለሆነ የሰላም አይላንድ ነው የሚባለው። ስለዚህ ከየት አምጥተው እነኝህ ሰዎች እንደሚጽፉ እንዳልከው ሶስቱ ጽፈዋል፣ ግን ያመጡት ከስደተኞች ሄደው ነው አጠር ባለመልኩ ምንም ጥናት አላካሄዱም። ጥናታቸው ደግሞ በእውነት ላይ የተመሰረተ አይደለም እኮ ነው ምለው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ተከታዩ የመጽሔት የትንታኔ ርዕስ ደግሞ ወደ አዲስ አበባ ይወስድናል። በአውሮፓውያን የዘመን አቆጣጠር የዛሬው ሰኔ 12 ቀን ህጻናት በጉልበት ሥራ እንዳይሰማሩ የተባበሩት መንግስታት ድርጅት የወሰነበት ቀን መታሰቢያ ነው። ይህም የተወሰነው በብዙዎች በማደግ ላይ ባሉ አገሮች ዕድሜያቸው ከ18 ዓመት በታች የሆነ ሕጻናት ስራ በመስራት ቤተሰባቸውን ወይም ራሳቸውን በመርዳት በመሰር ማራታቸው ነው ይላል። ከአዲስ አበባ የአሜሪካ ድምጿ ማርታ ቫንደር ዎልፍ እንደዘገበችው ኢትዮጵያ ለምሳሌ በብዛት ሕፃናት በጉልበት ስራ ላይ የተሰማሩባት አገር ናት ይላል። አዲሱ አበበ ለመጽሔት እንዲህ ያዘጋጅቶታል። ለአቅም አዳም ያልደረሱ ሕፃናትን በጉልበት ሥራ ማሰማራት በብዙ የዓለማችን አገሮች የተለመደ ሆኗል። ኢትዮጵያ ውስጥ ሕፃናት አንድም ቤተሰባቸውን በኢኮኖሚ ለመደጎም ሥራ ላይ እንዲሰማሩ ይደረጋል። አሊያም በየመንገዱ ዕቃ በመሸጥ ወይም ጫማ በመጥረግ ሥራ ይሰማራሉ። እነዚህ ልጆች ግን ዕድሜያቸው በ12 እና በ16 ዓመት ውስጥ የሚገኝ ነው። አሉላ ፓንክረስት በዚህ ረገድ አያሌ ምርምሮችን አድርገዋል። ይሄ ወላጆችን በስራ መርዳት በኢትዮጵያ አዲስ ነገር አይደለም የሚሉት ተመራማሪው ፓንክረስት ስራው ግን ልዩነት አለው፣ እንደ ሌሎች አገሮች በከባድ የጉልበት ስራ የሚጠመዱ አይደሉምና ብለዋል። ቤተሰቡ ውስጥ ያለው ድህነት ነው ሕጻናቱ ወደ ስራ እንዲሰማሩ የሚገፋፋቸው። በተለይ ደግሞ ቤተሰቡን በኢኮኖሚ የሚደግፍ አንድ አባል በሞት ከተለየ ይሄ አስደንጋጭ ክስተት የህጻናቱ ወደ ሥራ መሰማራትና በዚያ በየሞተው አባል እግር መተካት የተለመደ ሂደት ነው። ከአዲስ አበባ ወጣ ብሎ የሚገኝ አንድ ማዕከል አለ፣ ዘለቄታ ያለው የህጻናት ማበልጸጊያ መድረክ። ይህ አገር በቀል የበጎ አድራጎት ድርጅት ለአቅመ ሔዋን ያልደረሱና ዝሙት ውስጥ በመሰማራት ለዕለት ጉርሳቸው በሴትኛ አዳሪነት የሚሰለፉ ሴት ልጆችን እየተቀበለ ይረዳል። ታዲያ እነዚህኞቹ በጫማ ጠረጋ ከተሰማሩት ሕፃናት ያነሰ ትኩረት ያላቸው በሌላ የጉልበት ሥራ ከሚሠሩትም የባሰ ለአደጋ የተጋለጡ ናቸው። በላይነሽ ከባላገር አዲስ አበባ ገብታ በቤት ሠራተኛነት የተቀጠረች የ17 ዓመት ልጅ ነች። ቀጣሪዎቿ ስላልተመቿት ወይም እንደ ሰው ስላልያዟት ሥራውን ትታወጣች ላይ ጓደኞቼ ሲሰሩ ስለነበረ ሲመክሩኝ፣ እና ጥሩ ታገኛለች፣ ጥሩ ገቢ ስለሚሉ ወጣሁና ይህ ቀደም ሲል የተገለጠውና ዘልቄታ ያለው የሕፃናት ማበልጸጊያ መድረክ የተሰኘው ተቋም እነዚህ ሴት ልጆች በጥሩና በተገቢው መንገድ መያዛቸውን ትምህርት ቤት መሄዳቸውንም ይቆጣጠራል። የሙያ ስልጠናም ያስገኛል። የ18 ዓመቷ እንዳልልኝ ተምራ የምስክር ወረቀቷን አግኝታ ዛሬ በአንድ የጸጉር ማስተካከያ ተቀጥራ ትሰራለች። የአሁን ገቢዬ ከቀድሞው ያነሰ ቢሆንም ወደ ቀደመው ስራዬ ግን አልመለስም ብላለች። እንደ አውሮፓ አቆጣጠር በ2009 ዓ.ም በወጣው የሲቪል ማህበረሰብ ህግ ምክንያት በሰብአዊ መብት ጉዳዮች ዙሪያ የመስራት እድሉ የተወሰነ ነው ይላሉ አያሌ ኢትዮጵያውያን ድርጅቶች። ህጉ በጉልበት ስራ የተጠመዱ ህጻናትን ሁኔታ ለማሻሻል የሚደረገውን እንቅስቃሴ አስቸጋሪ አድርጎታል ሲሉም ይናገራሉ። የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን መንግስትና ተቃዋሚዎችን ያስማማል ያለውን የመነሻ ሰነድ ለሁለቱም ወገኖች አስረክቧል። ሰነዱ እንደሚለው የአሁኑ ፕሬዝደንት ሳልቫኪር መያርዲት የሽግግር መንግስቱን ይመራሉ። 53 ከመ ከመቶ የሚሆነው የሚኒስትርነት ቦታም ይኖራቸዋል በሪያክ ማቻር የሚመሩት ተቃዋሚዎች ደግሞ 33 ከመቶ የሚሆነውን የሚኒስትርነት ቦታ ይዛሉ። ተቀዳሚ ምክትል ፕሬዚደንትም ይሾማሉ። ለዝርዝሩ እስክንድር ፍሬው ዋነኛው የደቡብ ሱዳን አደራዳሪ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሰነዱን ለተፋላሚዎቹ ወገኖች ያስረከበው ከሶስት ቀናት ምክክር በኋላ ነው። ሰነዱ ለአስራ አራት ወራት በተካሄዱ ድርድሮች የተሸፈኑ ዘርፎችን ያካተተ ነው ብሏል። ኢጋድ ለሰላሳ ወራት የሚቆይ የብሔራዊ አንድነት የሽግግር መንግስት እንደሚቋቋም ሰነዱ ያመለክታል። ከዚያ በፊት ግን የሶስት ወራት የቅድመ ሽግግር መንግስት ጊዜ ይኖራል። የአሁኑ ፕሬዝዳንት ሳልቫኪር ማያርዲት የሽግግር መንግስቱን እንደሚመሩም ይጠቅሳል። አሁን ያሉት ምክትል ፕሬዝዳንት ይቀጥላሉ 53 ከመቶ የሚሆነው የሚኒስትርነት ቦታም ለሳልቫኪር ወገኖች የሚሰጥ ይሆናል እንደ ሰነዱ ከሆነ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር አዲስ የሚቋቋም የተቀዳሚ ምክትል ፕሬዝዳንትነት ቦታ ይይዛሉ 33 ከመቶ የሚሆነው የሚኒስትርነት ቦታም እርሳቸው ለሚመሩት ቡድን ይሰጣል የቀድሞ ታሳሪዎችና ሌሎች ፓርቲዎች የቀረውን ቦታ እንደሚከፋፈሉም ሰነዱ ይጠቁማል ሰነዱ የመንግስትና የተቃዋሚዎቹ ጦር የሚዋሃዱበትን የጊዜ ገደብም አስቀምጧል በዚህም መሰረት የሁለቱ ወገኖች ጦር በ18 ወራት ጊዜ ውስጥ ይዋሃዳል፣ በአንድ እዝ ስርም ይሆናል። ይህ እስኪሆን ድረስ ግን ፕሬዝዳንት ሳልቫኪር ማያርዲትና ዶክተር ሪያክ ማቻር የየራሳቸውን ጦር ይመራሉ። በተለይ ተቃዋሚዎቹ ሰነዱን እንደማይቀበሉት አስታውቀዋል። የተሟላና ዘላቂ ሰላም የሚያመጣ አይደለም ብለዋል። ዋነኛ ተደራዳሪያቸው ጄኔራል ተባንደንጋይ ስ ዶክተር ሪያክ ን ር ሰነዱ ብዙ ጉድለቶች እንዳሉበት እናምናለን። የጸጥታ መዋቅርንም ጉዳይ ሙሉ በሙሉ አላካተተም። የአስተዳደር ስርዓትንም እንደዚሁ። የፌዴራል ስርዓት ተግባራዊ እንዲደረግ ጥሪ ስናቀርብ እንደቆየን ታውቃላችሁ። ሰነዱ ችላ ብሎ አልፎታል። ተጠያቂነትንም አላካተተም። ስለዚህ ብዙ ድክመቶች የሚታዩበት ነው። በደቡብ ሱዳን ያለውን ጦርነት ያስቆማል ብለን አናምንም። እርግጥ ሁለቱ ወገኖች እንዲደራደሩበት የሚሰጥ ሰነድ ከሆነ አዎንታዊ እርምጃ ነው። ስትፈልጉ ተቀበሉት፣ ሳትፈልጉ ተዉት በሚል መንፈስ የሚሰጥ ከሆነ ግን በደቡብ ሱዳን ያለውን ጦርነት ሊያበቃ አይረዳውም። በሰነዱ የተካተቱት ነጥቦች በመንግስትና በተቃዋሚዎች መካከል ልዩነት ሲፈጥሩ የቆዩ ናቸው። በእነዚህ ነጥቦች ላይ ያለው ልዩነት እንደቀጠለም ድርድሩን በቅርበት የተከታተሉ ያስረዳሉ። ከጁባ እስከ አዲስ አበባ የደቡብ ሱዳንን ጉዳይ ሲዘግብ ሲከታተል የቆየው ጋዜጠኛ ሚካኤል መናሴ ከነዚህ አንዱ ነው። የስልጣን ክፍፍሉ ማን የትኛው ያህል ይውሰድ የሚለው ላይ ልዩነት አለ። እንዲሁም በፕሬዚዳንት ተቀዳሚ ምክት ምክትል ፕሬዚደንት እና ምክትል ፕሬዚደንት ወይም ደግሞ ሌላ አማራጭም አለ። ፕሬዚደንት ጠቅላይ ሚኒስትር የአስፈጻሚነት ስልጣን ይኑረው ወይስ አይኑረው በሚል መንግስት፣ የተቃዋሚዎቹ አስፈጻሚ የማስፈጸም ስልጣን ያለው ፕራይም ሚኒስተር ወይም ደግሞ ተቀዳሚ ምክትል ፕሬዚደንት መሆን የለበትም ነው የሚሉት። እነዛ ደግሞ የእኛም የማስፈጸም ስልጣን ይሰጠን በሚል አንዱ ልዩነታቸው ነው። በፌዴራሊዝምም የፌዴራል ስርዓት ያስፈልጋታል ይላሉ ተቃዋሚዎች። መንግስት ደግሞ ይህ የደቡብ ሱዳን ሕዝብ የሚወስነው ነው፣ በኋላ የሚታይ ነው። መተግበር ያለበትም ቀስ እያለ ወደፊት በሂደት ነው ነው ትክክል። አሁን ሳይሆን ወደፊት ሕዝቡ ካመነበት ሊደረግ የሚችል እንጂ አሁን እንደ ቅድመ ሁኔታ መቅረብ የለበት የሰራዊቱ ጉዳይ በተመለከተም ሁለቱም መንግስትና ተቃዋሚዎቹ የውህደቱ ጉዳይ ቢያምኑበትም ተቃዋሚዎቹ ጦርና የመንግስት ጦር መዋሃድ ማለት ነው። አሁን ያለው የመንግስት ጦርና ትጥቅ አንስተው እየተፋለሙ ያሉ የተቃዋሚ ኃይሎች ሰራዊት እንዲዋሃዱ ሁለቱም ይፈልጋሉ። ነገር ግን ተቃዋሚዎች ከሰላሳ ወራት በኋላ ማለትም የሽግግሩ ዘመን ካለቀ በኋላ ሲሉ በኋላም ወደ 18 እንደዚህ የመለሳለስ ነገር አሳይተው ነበር። መንግስት ግን አሁን መሆን አለበት ሁለት ጦር ይዘን ሁለት ሰራዊት ይዘን አንድ ሀገር መሆን አንችልም ስለዚህ ልክ የቅድመ ሽግግር ጊዜው ማለትም ሶስት ወሩ እንዳለቀ የሽግግር ጊዜው ሲጀመር አንድ ሰራዊት መኖር አለበት የሚል አቋም አለው መንግስት እና እንደዚህ ያሉት ልዩነቶች ናቸው በኢጋድ የተዘጋጀው ሰነድ የሚያመጣው ውጤት የሚታወቀው በአዲስ አበባ እንደሚካሄድ ከሚጠበቀው የመሪዎች ጉባኤ በኋላ ነው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የእናንተ የስልክ አስተያየቶችም የተሰናዱ ነው፣ እንደደረሱ እናቀርባለን። ታዲያ እዚህ ግድም በሙዚቃ የአርብ ምሽት ሙዚቃ ፋታ እንወስዳለን። ግርማ ነጋሽ ነው የኔ ሀሳብ። blashuda ግርማ ነጋሽ ነው። ቆየት ባለው ዜማው የኔ ሀሳብ ሲል ዘና ያደረገን። አድማጮች፣ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽ 3 ሰዓት ከ31 ያመለክታል። ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። ለጥያቄው የዓለሙ ግዙፍ የስፖርት ተቋም ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሻው ደግሞ ሙስና ነው። አድሎ፣ ጉቦ፣ ገንዘብ ማባከን፣ በስልጣን መባለግ ወዘተርፈ። ገና ነገሩ ሲጋለጥ የተወሰኑ የፊፋ ባለሥልጣናት ከያሉበት እየታደኑ ታሰሩ ይላል አዲሱ በመንደርደሪያው። ፕሬዚዳንቱ ሴፕ ፕላተር ደግሞ ለአምስተኛ ጊዜ ሊመረጡ እየተሰናዱ ነበርና ተመረጡ። እኒህ ሰው ንጹሕ ናቸው ተባለ። ምርጫውን እንደተቀበሉ በማረጋገጥ የፈረሙት ቀለም ሳይደርቅ ግን በፈቃድ ይለቅቅ ያለው ሲሉ አሃ አለ ነገር ተባለ። እኛም በጉዳዩ ላይ የተለያዩ የስፖርት ሙያተኞችን እየጋበዝን ልዩ ልዩ ቅንብሮችን አሰናዳን። ነገሩ ግን እየጋመ ሄደ እንጂ እየሰከነ አልሄደም፣ ተባባሰ። ሁለት እንግዶች አሉን ዛሬም ለምሽቱ ሰሞኑን እንዳስተዋወቅ ነው የምታውቋቸውና የእኛም የብዙ ጊዜ ተባባሪ የድርጅቱ ማለትም የፊፋ ከፍተኛ አማካሪ የነበሩት የዓለሙ የስፖርት ቡድኖች አማካሪው ፍቅሩ ኪዳኔና እንዲሁም ከስፖርቱ ዓለም ተለይተው የማያውቁት በአሁኑ ሰዓት በግል ስራ ላይ የሚገኙት አቶ ታደለ ይድነቃቸው ተሰማ ናቸው። ሰሞኑን የተላኩ የአድማጮች አስተያየቶችና ጥያቄዎች ለሁለቱ እንግዶች እያቀረቡ ዝግጅቱን የሚመሩት እስክንድር ፍሬው ከአዲስ አበባ፣ አዲሱ አበበ ከዚህ ከዋሽንግተን ስቱዲዮ ይሆናሉ። እስክንድርና አዲሱ ቀጥሏል። እናመሰግናለን ሰሎሞን። ዛሬ አንተን ቦታ ተክተን ስፖርተኞች ሆነናል። እስክንድር መስመር ላይ አለ አደለም? አለው አዲሱ። እንደምናመሸ እንግዶቻችንንም እንደምናመሻችሁ። አቶ ፍቅሩ ኪዳኔ ሰላም፣ አቶ ታደለ ድነቃቸው እንደምናመሻችሁ ስትልኝ መልካም ሁለታችሁንም እናመሰግናለን። እስክንድር እንግዲህ አብረን እንድናስተናግድ ዛሬ ተባብረሃል፣ አመሰግናለሁ አንተንም። እስቲ በአንዳንድ ወቅታዊ ዜና እንጀምር ከአንተ ጋር እስክንድር። ምን አዳዲስ ዜና አዳዲስ ክስተት አለ በዚህ በፊፋ ዙሪያ? ምናልባት ይሄ አንተ የምትሰጠን አዳዲስ መረጃ ለውይይታችን መንደርደሪያም ይሆናል። ና፣ ባጭሩ እስቲ ንገረን፣ ምን አለ? እንግዲህ በዚህ በፊፋ ዙሪያ እየወጡ ያሉ አዳዲስ መረጃዎች አንዱ የፊፋ የኮሚኒኬሽን ዳይሬክተር ዋልተር ዲግሪጎሪዮ በራሳቸው በሴፕ ብላተር ከኃላፊነት እንዲነሱ መደረጋቸው ነው። ሌላው ደግሞ የአውሮፓ ፓርላማ ብላተር አሁኑኑ ከኃላፊነት እንዲለቁ ጥሪ አቅርቧል። እነዚህ ዜናዎች ናቸው ባለፉት ሁለት ቀናት ከወጡት ውስጥ እንግዲህ አንኳር የሚባሉት። መልካም እንግዶቻችንም ከዚሁ ጋር በተያያዘ አዳዲስ ዜና ወይም ክስተት ይነግሩን ይሆናል። ለምን ወደ መጀመሪያው የአድማጭ ጥያቄ አንገባም? የመጀመሪያው ደዋያችን ከዚህ ከዩናይትድ ስቴትስ ጥያቄ አቅርበዋልና እሱን አዳምጣችሁ መልስ ትሰጡናላችሁ፣ አቶ ፍቅሩም አቶ ታደለም። ይህ ጥያቄ የተከበሩ አቶ ፍቅሩ ክዳኔ ነው። አሜሪካን አሁን ፊፋን አባሎች እያመሰች ነው እውነት ለፊፋ ስፖርት ተቆርቅሮ ነው ወይስ ፖለቲካ ዓላማቸውን ሊያራምዱ ፈልገው ነው። አሜሪካኖች ከራሻ ጋር ያላቸው ችግር ያንን ለማንጸባረቅ ፈልገው ነው። በተለያየ አለማት ያሉ መሪዎች በየሀገራቸው በተለይ አፍሪካ መሪዎች እያመሱ ነው በሙስና አስተያየቶትን እንዲሸጡ ነበር። አመሰግናለሁ። እንግዲህ ጥያቄውን እንደሰማችሁት ነው። አቶ ፍቅሩ አቶ ታደለ ሰምታችኋል። እስቲ አንዳችሁ አቶ ፍቅሩ ጀምሩልን። እስቲ አድማጭ የጠየቁት ጥያቄ እንዴት ይስተናገዳል? የለም ይሄ የኤፍቢአይ ምርመራ የተጀመረው የሚደረገውም በሀያ አምስት አመት የመሀከለኛው አሜሪካን ውድድሮች ላይ የተመሰረተ እና በቴሌቪዥን ምክንያት በተገኘው መቶ ሀምሳ ሚሊዮን ዶላር ላይ ነው ማጣራት የጀመሩት። ግን እንደ አጋጣሚ ሆኖ ለሁለት ሺ ሀያ ሁለት አሜሪካ ተወዳደራ ስለተሸነፈች እንዲሁ አያያዙት እና በተለይ የፊፋ ኮንግሬስ ዙሪክ ላይ በሚደረግበት ጊዜ አንድ ስምንቱ እንዲታሰሩ ማድረጋቸው ሌላ ምክንያት ወይም ያለ ላፍጭ ሰጥቶታል። እሺ ምናልባት አቶ ታደለ እዚህ ላይ የሚጨምሩት ካለ ለእርስ ምድልስ የሚጨመር ነገር ባይኖረውም፣ እርግጥ ይሄ ነገር አሜሪካኖች የተለየ ፍላጎት የላቸውም ወይም አላቸው ብሎ ለማለት ከባድ ነው። መጀመሪያ ላይ ሁላችንም ትክክል አይደለም ብለናል። አብዛኛው የስፖርት ቤተሰብ አመለካከት አንድ የአንድ ሀገር የጸጥታ ኃይሎች ስዊስ ድረስ ሄደው ጉባኤ አካባቢ ድረስ ሄደው ማሰር የለባቸውም የሚል ማስደንገጥ ነው የሚል አመለካከት ነበረ። ይሄ አንዱ ነው። ነገር ግን እኔ አሁን እንደው አንደኛ በኋላ ከተፈጠሩት ክስተቶች ስናይ፣ ሁለተኛ ደግሞ ኤፍ ቢ አይ ብቸኛ ዓላማው የዚህ ፊፋ ዓለም ዋንጫ ሁለት ሺ ሀያ ሁለትን በኳታር መሸነፉ ቢሆን ኖሮ አንደኛ ሶልት ሌክ ሲቲ ካሸነፈ በኋላ በኢንተርናሽናል ኦሊምፒክ ኮሚቴም ላይ ዘምቷል። ኤስ ቢ አይ ውድድሮ ካለቀ በኋላ ያው ሁለተኛ ደግሞ ብራዚልና ቺካጎ በሪዮ ዴ ጃኔሮ እና ቺካጎ መሀል ኢንተርናሽናል ኦሊምፒክ ኮሚቴ ሪዮ ዴ ጃኔሮ መርጧል። ያን ጊዜ ሚሼል ኦባማ ሁሉ ሄደው ካምፔን አድርገው ነበር። በነዛ ጊዜዎች ያልተደረገ ነገር አሁን ተደረገ ብሎ ለማመን ያስቸግራል እና ኤፍቢአይ ለምን ዙሪክ ድረስ ሄደ የሚለውን የዚህ የአጠቃላዩ የፊፋ ስካንዳል የመጨረሻ ውጤቱ ሲታወቅ የበለጠ ግልጽ የሚሆን ይመስለኛል። ምናልባት እስክንድርም ካንተ በኩል በስልክም የደወሉልህ ኢሜል ያደረጉልህ ወይም ደግሞ በድምፅ የቀረስካቸው ይኖራሉና ወደ አንተ ልምጣት ሲተኩስ አንተም ከዛ እሺ። አዲሱ፣ አሁን ይሄ ጥያቄ ተደጋግሞ መነሳቱ አይቀርም። አዎ፣ ጠያቂው ያሉት በተለያዩ ሰዎችም ሲባል ነበር ሀብታሞቹ አገሮች በተለይ አሜሪካና እንግዲህ የፊፋን ጓዳ መበርበር የሙስና ችግሮቹንም እየመዘዙ ማውጣት የጀመሩት የሁለት ሺ አስራ ስምንቱ የዓለም ዋንጫ ለሩሲያ የሁለት ሺ አሁለቱ ደግሞ ለኳታር በመሰቱ ተበሳጭተው ነው የሚሉ አሉ። ልክ ጠያቂው ባቀረቡት መንገድ ይህን በግልጽ የተናገሩ የአፍሪካ እግር ኳስ መሪዎች አሉ። ለምሳሌ የናሚቢያው እግር ኳስ ፌዴሬሽን ፕሬዝዳንት ፍራንስ ምቤዲ ብላተር ከኃላፊነት ለቃለሁ ማለታቸው በራሱ የራሳቸው አጀንዳ ባላቸው አሜሪካውያንና አውሮፓውያን ጫና እየመጣ ነው በማለት በግልጽ ተናግረዋል። በሌሎች ጥያቄዎችም የምንመጣበት ይመስለኛል ይሄንን ነገር ግን እዚህ ከአዲስ አበባ የመጀመሪያው ጥያቄ ወደ መጀመሪያው ጥያቄ እንለፍ። የመጀመሪያው ጥያቄ ብዙ ማስታወቅ አያስፈልገውም። አዲሱ በአለም አቀፍ ደረጃ እጅግ ገናና ስም ያለው እና ተለያዩ ቶች ሀያ ሰባት ኃይሌ ገብረስላሴ አፍቃሪ ና ከእንግሊዝ ፕሪምየር ሊግም የቼልሲ ደጋፊ ነው። የክሳ ጉዳይ ሲነሳ እንግዲህ የእግር ኳስ አፍቃሪዎች የሚሉት አይጠፋም እና አስተያየቱ ተከታዩ ነው። ሁለቱም እንግዶቻችን የእሱን አስተያየት ተከትለው የበኩላቸውን እንደሚናገሩ እንጠብቃለን። እሺ፣ እና ድምጽ ስቲ አስተያየቱን በፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጭሃል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ ወደ ወንትኑ ከመግባታቸው በፊት የሳቸው ባልደረባ ሲያያዙ ነበረ። ዲዛይን ማድረግ የነበረባቸው ሌላ ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝ የማልችል ሮል ነው። አፍሪካ ያላት ምንድን ነው? ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ? ብሎ ቦት መስጠት በጣም ትንሽ አበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። ነገሮች ሁሉ በቃ ውስጥ ለውስጥ መጠቃቀም። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ አይ ደብል ኤ ኤፍ ወይ ደሞ ኢንተርናሽናል አትሌቲክስ አሶሴሽን ውስጥም ይከሰታል የሚል ግምት አለኝ። አድማጮች፣ ይህ ዝግጅት አላበቃም፣ ነገ በስፋት ይቀጥላል። ወደ ተከታዩ ፕሮግራም እንዘልቃለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አክሱም የተገኘ ቅርስ የኢትዮጵያና የሮም ግንኙነት የ ሁለት ሺህ ዓመታት ዕድሜ እንዳለው አመለከተ። ኤርትራ በሽብር የምትገዛ ሀገር ናት የሚል እምነት እንዳለው የጋርዲያን ድረገጽ ገለጸ። የሚሉትን ቅርሶች ነው ዛሬ የምንመለከተው። ዘጋርዲያን ድረገጽ በሮማው ንጉሳዊ አገዛዝና የሰሜን ምስራቅ አፍሪቃ ክፍሎችን ለብዙ ምዕተ ዓመታት ያህል በገዛው በአክሱም ስርወ መንግስት ወቅት የነበሩ እጅግ ድንቅ የሆኑ የ2000 ዓመታት ዕድሜ ያላቸው ቅርሶች በሰሜን ኢትዮጵያ እንደተገኙ፣ ቅርሶቹን ያገኙትም እንግሊዛውያን የአርኪዮሎጂ ማለት የሰው ልጅና የቅድመ ሰው አመጣጥ ታሪክ ተመራማሪዎች መሆናቸውን ዘግቧል። የብሪታንያ ቤተ መዘክር ኃላፊ የነበሩት ሉዊስ ሾፊልድ የ11 አባላት ቡድን መርተው በጥንታዊቷ አክሱም አካባቢ ለስድስት ሳምንታት ያህል ቁፋሮ ሲያካሄዱ ከቆዩ በኋላ ከአንደኛውና ከሁለተኛው መቶ ዓመት አንስተው የነበሩ ድንቅ ቅርሶች ያሉበት መቃብር አገኙ። እነዚህ ግኝቶችም ሮማውያን በፊት ይታመን ከነበረው ከብዙ መቶ ዓመታት ቀድመው ከአክሱማውያን ጋር የንግድ ልውውጥ ያደርጉ እንደነበር ማስረጃ ሊሆኑ መቻላቸውን የጋርዲያን ድረገጽ ዘገባ ያወሳል። ቅርሶችን እንደምናገኝ ተማመን ነበር። ይህን ያክል ብዛት ያለው ይሆናል የሚል ግምት ግን አልነበረኝም። በጣም ነው የተገረምኩት ሲሉ ሾፌል ተናግረዋል። በተለይም በጣም ያስደነቃቸውና ያስደሰታቸው ስሊፒንግ ቢውቲ ማለት የተኛችው ውቢት በሚል የሰየሟት ሴት መቃብር ነው። የሴትየዋ አስከሬን አቀማመጥና በመቃብሯ የተገኙ ዕቃዎች ሴትየዋ ውብና እጅግ ተወዳጅ እንደነበረች ያሳያል። ሴትየዋ በጎኗ በኩል ጥፍ ብላ አገጯን እጆቿ ላይ ያሳርፋ ቆንጆ የነሐስ ቀለበት አድርጋ ትታያለች። ውብ የሆነ የሮማ የነሐስ መስተዋት እያየች እንደተቀበረች ይታያል። አጠገቧ ደግሞ ቆንጆ ከነሐስ የተሠራ የመዋቢያ ማንኪያና የኩል እቃ አለ ሲሉ ተመራማሪው ሾፌል ገልጸዋል። ሴትየዋ ያደረገችው የአንገት ጌጥ በብዙ ሺዎች የሚቆጠሩ ዕንቁዎች ያሉበት ነው። ቀበቶዋም እንደዚሁ ከዕንቁ የተሰራ ነው። ያደረገችው ጌጣጌጥ ጥራት ከፍተኛ ቦታ የነበራት ሴት እንደነበረች ያሳያል። አጠገቧ ከነበሩት እቃዎች መካከል የሮማውያን ብርጭቆዎች ሁለት፣ ምንም አይነት ብልሽት ያልደረሰባቸው መለኪያ የሚመስሉ ከብርጭቆ የተሠሩ መያዣዎችና የሙታኑ እንባ ማጠራቀሚያ ጽዋ ይገኙባቸዋል። የተኛችው ውቢት የሚል ስያሜ የተሰጣት ሴት አስከሬን አፈር ቢለብስም አለት ላይ ስለተቀበረ ነው ይህን ሁሉ ዘመናት ዘልቆ ሊገኝ የቻለው ሲል በጋርዲያን ድረገጽ ላይ የወጣው ጽሑፍ ያስረዳል። የውቢቱን ሴት መቃብር ያገኙት ተመራማሪዎች ጦረኞች የተቀበሩበት ቦታንም እንዳገኙ በተለያዩ ቀለማት ያሸበረቁ ከብርጭቆ ጭቆ እንቆች የተሰራ የአንገት ጌጥ ያደረገች ሌላ ሴት መቃብርም እንዳገኙ ዘገባው ይጠቅሳል ሾፊልድ ከዚህ ቀደምም በአካባቢው ጥንታዊ የወርቅ ማዕድን አግኝተው እንደነበርና የንግሥት ሳባ አስደናቂ ቅርሶች ከየት ተገኙ ለሚለው ጥያቄ መልስ እንደሚሆን ከሶስት ዓመታት በፊት ተዘግቧ እንደነበር በጋርዲያን ድረገጽ ላይ የወጣው ጽሁፍ ያመለክታል ጋርዲያን ድረገጽ ስለ ኤርትራ መንግስትም የሽብር አገዛዝ በሚል ርዕስ ርዕሰ አንቀጽ አውጥቷል። የአፍሪቃ ህብረት በሜዲትራኒያን ባህር ህይወቶችን እያተረፈ ሊሆን ይችላል፣ ከመላ አፍሪቃ የከፋ አምባገነንነት ለሚያደርሰው የፖለቲካ ጭቆና ግን አይቶ እንዳላየ የሆኗል። ይላል ጋርዲያን ድረገጽ በኤርትራ መንግስት ላይ ያወጣው ርዕሰ አንቀጽ በብዙ ሺዎች የሚቆጠሩ ከአፍሪቃ ከእስያና ከመካከለኛው ምስራቅ የሚፈልሱት ስደተኞች አስከፊ እጣ ሲደርስባቸው ከቆየ በኋላ የአውሮፓ ህብረት መሪዎች ዘግይተውም ቢሆን እርምጃ ለመውሰድ መወሰናቸው መልካም ነው። ይሁንና ለዋናው ችግር መፍትሄ ተገኝቷል ብሎ ማሰቡ አደገኛ ይሆናል። አውሮፓ ፍልሰቱ ያስከተላቸውን ሁኔታዎች እንጂ ለፍልሰቱ ምክንያት የሆነውን ነገር ገና አላጤነም። በዚህ ጉዳይ ላይ ተጠቃሽ የምትሆነውም ኤርትራ ናት፣ ይላል የጋርዲያን ድረገጽ ርዕሰ አንቀጽ። ስድስት ሚሊዮን የሚሆን ህዝብ ያላት ኤርትራ ዜጎች በብዛት ከሚሰደዱባቸው ሀገሮች መካከል አንዷ ናት። ኤርትራ ውስጥ የእርስ በርስ ጦርነት የለም፣ ዓለም አቀፍ ወታደራዊ ጣልቃ ገብነትም አልተፈጸመባትም። ኤርትራውያን እየሸሹ ያሉት የአፍሪቃ ሰሜን ኮሪያ ወደ መሆን በመጠጋት ላይ ያለውን አምባገነንነት ነው። የተባበሩት መንግስታት ድርጅት በኤርትራ ስላለው የሰብአዊ መብት አያያዝ ባደረገው ጥናት ሶቆቃ፣ የዘፈቀደ እስራት ሰዎች የገቡበት እንዳይታወቅ ማድረግ ገደብ በሌለው ወታደራዊ አገልግሎት ማገልገል እንደሚፈጸም አመልክቷል። ፕሬዚደንት ኢሳይያስ ለ23 ዓመታት ያህል ሥልጣን ላይ የቆዩት ሕዝብ በፍርሃት እንዲገዛ በማድረግ እንደሆነ ጥናቱ ቁልጭ አድርጎ አሳይቷል ሲል ርዕስ አንቀጹ ጠቁሟል። አውሮፓ ግን በእንደዚህ አይነት ስብዕና የጎደለው አገዛዝ ላይ አይኑን ጨፍኖ ቆይቷል። ይባስ ብለውም አውሮፓ ከቅርብ ወራት ወዲህ ሶስት መቶ ሚሊዮን ፓውንድ የሚያወጣ የልማት ረድኤት ለማድረግ ወስኗል። የገንዘብ እርዳታ ከሀገሪቱ የሚጎርፉት ኤርትራውያን ብዛት እንዲቀንስ ይረዳል የሚል ዓላማ አለው። ሆኖም የሚሰራ አይመስልም። እንዲያውም ኤርትራውያን የሚሰደዱት በፖለቲካ ምክንያት ሳይሆን ለተሻለ ኑሮ ነው ለሚለው የአምባገነናዊ ስርዓት ሰንካላ አባባል መጠቀሚያ ይሆናል ሲል ርዕሰ አንቀጹ ያትታል። ሁለተኛ ደግሞ እንዲህ አይነቱ ፖሊሲ አስቸኳይ እርዳታ የሚያስፈልጋቸውን ሰዎች ችግር ለማቃለል የሚያግዘው ነገር የለም። አውሮፓ በአረመኒያዊነት ላይ አይኑን በመጨፈን እሴቱን መጉዳት ብቻ ሳይሆን ከስትራቴጂ አንጻር ከማሰብ ይልቅ መንግስቱን እየሸለመ ነው፣ በማለት የጋርዲያን ድረገጽ ርዕሰ አንቀጽ ይተቻል። የጋርዲያን ድረገጽ አያይዘውም የአውሮፓ ህብረት እርምጃ መመስረት ያለበት በምኞት ላይ ሳይሆን የተባበሩት መንግስታት ድርጅት ኮሚሽን ዘገባ ባሰፈረው ኤርትራ ውስጥ በስብዕና ላይ ወንጀል እየተፈጸመ ሳይሆን አይቀርም በሚለው መሆን አለበት ይላል። ይህም ማለት የብሪታንያም የሚገኝባቸው የአውሮፓ ሀገሮች መሪዎች የሚሰደዱትን ኤርትራውያን በኢኮኖሚ ፈላሽነት ማየቱን ትተው በሌላ አቅጣጫ ለማየት መቻል አለባቸው። ኤርትራውያን ወከባንና ክትትልን በመሸሽ የሚሰደዱ ከሆነ የአውሮፓ ግዴታ እነሱን መቀበል እንጂ በተሳሳተ ግንዛቤ ጀርባ ማፈግፈግ አይደለም። የኤርትራን የውስጥ ችግር መፍታቱ ቀላል ላይሆን ይችላል። ቢያንስ ከአውሮፓ የሚጠበቀው ነገር ግን ዜጎቹ ለተሻለ ኑሮ ብቻ ሳይሆን እጅግ ተጨባጭ ከሆነው የሽብር ሁኔታ የሚሸሹበት ፍጹማዊ አገዛዝ መሆኑን መቀበል ነው በማለት የጋርዲያን ድረ ገጽ ተችቷል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ለምሽቱ የመጨረሻ ወዳደረግነው ቅንብር ልውሰዳችሁ። ውይይት በኢትዮጵያ ፕሬስ ይዞታና የዩናይትድ ስቴትስ የኢትዮጵያ ፖሊሲ ዙሪያ ስመኝሽ የቆየ ዲሊ በዓለም ዙሪያ ዲሞክራሲያዊ ተቋማትን ለማጠናከር በሚሠራው ዋና መሥሪያ ቤቱን በዋሽንግተን ዲሲ ባደረገው ናሽናል ኤንዳውመንት ፎር ዲሞክራሲ ኔድ በተሰኘው መንግሥታዊ ያልሆነ ተቋም የጥናት ሥራ በማካሄድ ላይ የምትገኝ ጋዜጠኛ ነች። የዓለም የፕሬስ ቀን በተከበረበት ባለፈው ወር ወደ ዋይት ሃውስ ከተጋበዙ ሦስት የተለያዩ አገሮች ጋዜጠኞች አንዷ የመሆን ዕድል የገጠማት ስመኝሽ ያን የዋይት ሃውስ ጉብኝቷን ተከትሎ ለንባብ ባበቃችው ጽሑፍ መነሻነት በኢትዮጵያ የፕሬስ ይዞታ ዩናይትድ ስቴትስ ኢትዮጵያን አስመልክቶ የምታንጸባረቃቸውን አቋሞችና፣ ሌሎች ጋዜጠኝነትንና የንግግር ነፃነትን በሚዳስሱ ጭብጦች ዙሪያ ከአሉላ ከበደ ጋር ተወያይታለች። አሉላ ቀደም ባለ ዝግጅቱ ከሊሊ ጋር ያደረገውን ውይይት የመጀመሪያ ክፍል አሰምቶን ነበር። ለምሽቱም ሁለተኛውንና የመጨረሻውን ክፍል ይዞ ቀርቧል። አሉላ። አመሰግናለሁ ሰለሞን። ስመኝ ስለ ስራዋና ይልቁንም ወዲህ ወደ ዩናይትድ ስቴትስ ከመምጣቷ አስቀድሞ ስለነበራት የጋዜጠኝነት ተሞክሮ በምታጫውተን እንነሳ። እዚህ ወደ ዋሽንግተን ዲሲ የመጣሁት ፌሎሺፕ አግኝቼ ነው። ከናሽናል ኢንዶመንት ፎር ዲሞክራሲ ከሚባል ኦርጋናይዜሽን ጋር ሪሰርች ነው የምሰራው። ጥናታዊ ጽሁፍ ነው የማዘጋጀው። ጥናታዊ ጽሁፍ የሚያተኩረው የኢትዮጵያ የአንታይ ቴሮሪዝም ሉ የጸረ ሽብር ህጉ በኢትዮጵያ ሚዲያ ላይ እያደረሰ ያለውን ተጽዕኖ ነው በአትኩሮት እያየሁ ያለሁትና ጥናታዊ ጽሁፍ የሚያተኩረው እዛ ላይ ነው። ኢትዮጵያ ውስጥ ለአስር አመት ያክል በጋዜጠኝነት አገልግያለሁ። ወደ ሁለት ሺ አምስት ምርጫው በተካሄደበት ጊዜ ላይ ነው ስራ የጀመርኩት የነበረውና ለሰብሳራን ኢንፎርመር ለረጅም ጊዜ የሰራሁት እዛ ነው። በኢትዮጵያ የሚታተም የእንግሊዝኛ ጋዜጣ ነው። አዎ፣ እዛ ነው የሰራሁት ለረጅም ጊዜ። ከዛ በኋላ ደግሞ ከሰብሳራን ከወጣ በኋላ ፍሪላንሰር ሆኜ ከውጭ ሚዲያዎች ጋራ ከሀገር ቤት ሚዲያዎች ጋርም ሰርቻለሁ። ስመኝሽ ሌሌ ነው ብዙዎች ወዳጆች የሚጠሩሽ ወይም የሚያውቅሽ። የኢትዮጵያ መገናኛ ብዙሀን ችግር ቅድም ከጠቀሽው ጊዜ ከሺ ዘጠኝ መቶ ዘጠና ሰባት ወዲህ ወደ አሽቆለቆለ ሁኔታ መግባቱን የዓለም የመገናኛ ብዙሀን መብት ተሟጋቾችም ሆኑ የመብት ተሟጋች ድርጅቶች በይፋ በተደጋጋሚ መግለጫዎችን ያወጣሉ። አሁን ካለው ሁኔታ አንጻር የገለጽሽው አንቀጽ ወይንም ይህ ህግ ከሌሎቹ ሁሉ ጠንክሮ የመገናኛ ብዙሀንን ስራ እየገደበ ስራውንም አዳጋች ወደ ማድረግና ብዙዎች እንዲሰደዱ ምክንያት የሆነ ህግ ነው። በጽሁፍሽ ታነሻለች በስራውም በሀገር ውስጥ እንዳገለገለ አሁን ያሉትንም ሁኔታዎች በወጉ እንደሚረዳ ሰው ምን አይነት ሁኔታዎች ይታዩሻል? ልክ ነው እንዳልከው ከ ሁለት ሺ አምስት ስራ ከጀመርኩበት ጊዜ አንስቶ ያለውን የራሴን ኤክስፔሪንስ እንኳን ስመለከት የጋዜጠኝነት ጫናዎች ከጊዜ ወደ ጊዜ በጣም እየጨመሩ መጥተው በተለይ ደግሞ የ ሁለት ሺህ ዘጠኝ ላይ የጸረ ሽብር ህጉ ከወጣ በኋላ ደግሞ የባሰ ሙያው የሚያስፈራ ሙያ ተደርጎ እንዲታይ አድርጎታል። በጣም ብዙ በሀገር ውስጥ የታተሙ የነበሩት ነጻ ሚዲያዎች ከገበያ ወጥተዋል። ብዙ ጋዜጠኞች እስር ቤት ውስጥ ይገኛሉ። አብሬያቸው የሰራኋቸው በጣም እማቃቸውና በሙያቸው የጋዜጠኝነትን ስነ ምግባር ከማንም ሰው በላይ ያውቃሉ ብዬ የሚላቸው ጋዜጠኞች አሁን እስር ቤት ይገኛሉ። በተለይ ባለፈው አመት የነበረው የጋዜጠኞቹና የጦማሪዎቹ እስር ተከትሎ ብዙ ጋዜጠኞች ከተሰደዋል፣ እስር ቤት የገቡ አሉ። ግን የቀሩት ደግሞ በጣም በፍራቻ እያንዳንዱ ቃላቶችና ንግግሮች ምን ያመጣብኛል? ምን አይነት ትርጉም ይሰጠዋል? አሁን እየተጠነቀቁ እንዲሰሩ የተገደዱበት ሁኔታ ነው ያለው እና ይሄ ደግሞ ያሳይሃል ምን ያክል ሚዲያው ተጽዕኖ ስር እንደወደቀ። እስኪ ተስፋ ሊሰጥ የሚችል ነገር ካለ ተስፋ የሚሰጥ ሀሳብ ደግሞ ለመመልከትን ሞክር። አሁን ያለው አዝማሚያ በገለጽሹ መልኩ ምናልባትም ተስፋ የሚያስቆርጥ ወጣቶች ገና በሀያዎቹ መጀመሪያ ያሉ ጨምሮ በተለይ አምደኞቹ ወደፊት ጥሩ በመገናኛ ብዙሀን ስራዎች ተስፋ የሚሰጡ ልጆች ናቸው እስር ቤት የገቡት። ከነሱ ቀድሞም በተመሳሳይ ጥሩ ስራዎችን ማሳየት የጀመሩ እንዲሁ ተሰደው ቀርተዋል። በሙያውም የመቀጠል አዝማሚያ አይኖርም። ከሀገር ከወጡ በኋላ እድሉ ጠባብ ነው እና እስኪ ተስፋ የሚሰጥ ነገር ለማየት እንሞክር። አሁን ካለው ሁኔታ ወጣ ብለን የኢትዮጵያ መንግስት የመገናኛ ብዙሀን ላይ የሚያደርገው ቁጥጥር መንስኤው ምንድን ምንድነው ለምንድን ነው የሚለውን መነሻ ማየት ከተቻለ ምናልባትም ችግሮቹን በሌላ አንጻር መመልከት ይቻል ይሆናል። ምንድን ነው የሚመስልሽ መገናኛ ብዙሀን በተሻለ መልኩ እንዲያቆጠቁጡ ይህ ስርዓት ሲጀመር ምናልባትም ሁነኛ የሚባል ድርሻ የተጫወተ ስርአት ነው። ቁጥራቸው የበረከቱ ጋዜጦች በአንዴ እንዳሸን የወጡበት ነው። ተስፋ የሚሰጥ ነገር ከምንም የጀመረበት፣ አሁን ግን እጅግ የከፋ ሁኔታ የተፈጠረበት ነው እና ምንድን ነው ለዚህ ሁሉ መንስኤው? አንቺ ከምትረጂው በስራው ላይ ሆነሽ ከሚገጥሙ ችግሮች ጋዜጠኞች ከሚሳደዱበት ሁኔታ ስታይ ምንድን ነው ምክንያቱ? ምናልባት ከዚህ ውጭ ማየት ይቻል ሊሆን ሁኔታዎችን መቀየር የሚያስችል አዝማሚያ መፍጠር ይቻል ሊሆን። ከመንግስቱ ገደቦች ባሻገር ሚዲያ በመሰረቱ ዋና ተግባሩ ያሉትን በተግባር የሚታዩትን የመንግስት ስህተቶችንም ጥሩ ጎኖችንም እንዳሉ ለሕዝብ ማቅረብ ነው። መንግስት ሕዝብ ደግሞ ያንን እያየ ሚስማማውን ይስማማል፣ የማይቀበለውን አይቀበልም። እኔ ይመስለኛል ይሄ ሁሉ የዚህ ሁሉ ጫና ምክንያቱ የሚመስለኝ መንግስት በራሱ ሬዲዮ እርግጠኛ ያልሆንኩም ለቲቪ ወስዶታል እንትን ማይኩ ስለሚርቅሽ ወይ ፕሮጀክት ስታደረግ ወይ ከሩቅም እንደዛም ካረግሽ እንዳይጠፋ ብዬ ነው። ድምጽሽ ሳይገባ ደ ሙሉ በሙሉ ስትዞሪ ም ሶሪ አሁንስ ይሻል ይመስለኛል። ኦኬ እንደገና ልጀምር። እንደገና አሁን አይሻት ንጀም ኦኬ ሚዲያ እንዳልኩ በዋናነት ተግባሩ የመንግስትን ጥሩ ጎንም መጥፎ ጎንም መዘገብና ለህዝብ ማድረስ ነው። ህዝብ ደግሞ ያንን የተዘገበውን ሲደርሰው፣ ሚስማማውን ይስማማል፣ የማይቀበለውን አይቀበልም። ይመስለኛል የዚህ ሁሉ ጫና ምክንያቱ መንግስት ከራሱ በራሱ አለመተማመን ስልጣን የማጣት ፍራቻው ያመጣበት ነጸብራቅ ይመስለኛል። በራሱ የሚተማመን መንግስት፣ በስራው የሚተማመን መንግስት ሚዲያን አይፈራም ብዬ አምናለሁ። ስለዚህ የውስጥ ነጸብራቅ ነው ብዬ ነው የማስበው። ወደፊቱ እንዴት ይታይሻል? እኔ ጭልም ያለ ነገር አላምንም። ስፔስ አለ ብዬ አስባለሁ። ምክንያቱም የሚሰሩ ሚዲያዎች አሉ። ራሳቸውን እየተቆጣጠሩም ሰልፍ ሴንሰር እያደረጉም ቢሆን የሚንቀሳቀሱ ሚዲያ በራሳቸው ላይ አላስፈላጊም ቢሆን ገደብ እያደረጉ ተገደው ያደረጉ አሉ። ስለዚህ ያቺ ያለችውን ደግሞ ተጠቅሞ ወዴት ወደፊት እንዴት ማራመድ ይቻላል? እንዴት በመንግስት በሚዲያ ላይ እንዴት አድርጎ እምነት እንዲያገኝ እንዴት ማምጣት ይቻላል የሚለው ላይ መስራት የሚቻል ይመስለኛል። አላስፈላጊ በጣም ጫና የሚፈጥሩ እንደ ጸረ ሽብር ህጉ ያሉትን ህጎች እንዴት ከሚዲያ ላይ ማንሳት እንደሚቻል፣ እንዴት ህጎቹን እንደገና በማስተካከል የመናገርና የመጻፍ መብትን የሚገድቡትን አንቀጾች አውጥቶ ፀረ ሽብር ህጉን የእውነት ሽብርን ለመዋጋት ነው እንጂ ነጻነትንና መናገርን ለማፈን እንዳይውል በሚደረጉ ስራዎችን በመስራት ማስተካከል የሚቻል ይመስለኛል። ይህ በእርግጥም ቀናውን ተስፋ የሚሰጠውን ነገር ለማየት ከሚሞክር ሰው የሚመጣ ሀሳብ ነው። ተስፋ የሚያስቆርጡ ሁኔታዎች መኖራቸውን ይዘን ከተነሳን ሌሊ በጋዜጠኝነት ስራ ወይም ጋዜጠኝነት አስፈሪ ስራ ወደ መሆን ተቀይሯል፣ የሚለውን ብዙዎች የሚጋሩሽ ይመስለኛል። በኢትዮጵያ ውስጥ ተስፋ ወደ መቁረጡ አዝማሚያ አዲስ ወደ ጋዜጠኝነት የሚመጣ ወጣት መኖሩ እስኪያጠያይቅ እየሄደ ይመስላል። ወይም ከተገባ የሚሰራበት መንግስት ከሚፈልገው አቅጣጫ ጋር በመስማማት ምናልባትም አሉታዊ ሁሉ ተጽዕኖ ሊያሳድር በሚችል መልኩ ነው የሚል ግምት የሚያሳድሩ ብዙዎች ናቸው። ከዚህ አንጻር የጋዜጠኝነትን ሚና በቅጡ አለመረዳት ሊኖር ይችላል ብለሽ ታስቢያለሽ? ቅድም የውስጥ ነጸብራቅ ሊሆን ይችላል መንግስቱ የራሱን አሰራር ወይም የሚሰራቸውን ስራዎች በብቃት የሚተማመንበት ቢሆን ይህን አይነት ተጽዕኖ ባላሳደረው የሚል ትልቅ ነጥብ አንስተሻል። የመገናኛ ብዙሀን ሚና መረዳት አለ ብለሽ ታምኛለሽ? ከመገናኛ ብዙሀን የሚጠበቀው በእርግጥ የመገናኛ ብዙሀን ሚና እንዳልሆነ ይታያልና በመንግስት ይዞታ ስር ባሉ በሀገር ውስጥም ባሉ አንድ አቅጣጫ የልማት ጋዜጠኝነት የሚባል አሰራር በኃይል እየተገፋ ይታያል። የጋዜጠኝነት ሚና በቅጡ ይታወቃል? መረዳቱ አለ በመንግስት አካላት ዘንድ አንቺ ከምትታዘቢው ይሄ ከአሁን ብቻ ሳይሆን የተፈጠረ ችግር ሳይሆን ከበፊትም ጀምሮ ጋዜጠኝነት ኢትዮጵያ ውስጥ ነጻ ጋዜጠኝነት ራሱ ጥያቄው ተነሳ እንጂ ሙሉን ለማጫወት አልቻልንም። ስምኝሽ የቆየ በዓለም ዙሪያ ዲሞክራሲያዊ ተቋማትን ለማጠናከር በሚሰራው ዋና መስሪያ ቤቱን በዚህ በዋሽንግተን ዲሲ ባደረገው ናሽናል ኢንዳውመንት ፎር ዲሞክራሲ በተሰኘው መንግስት ያልሆነ ተቋም የጥናት ስራ በማካሄድ ላይ ትገኛለች። ከስምኝሽ ጋር የጀመርነውን የመጨረሻውን ክፍል በሌላ ጊዜ እናቀርባለን። አድማጮች፣ አሁን ወደ ማጠቃለያ ዋያችሁ። ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ ስድስት መንደሮችን አቃጥሎ 37 ሰዎችን ገድሏል ሲሉ ሰሜን ናይጄሪያ ውስጥ የሚገኙ የወጣት ቡድን አባላት አስታውቀዋል። አህመድ ኤጂሚ የተባለው ወጣት ለአሶሲትድ ፕሬስ የዜና ወኪል ሲናገር የተገደሉት ገበሬዎች የናይጄሪያ ወታደሮች በቅርቡ አካባቢውን ከቦኮ ሐራም ነውጠኞች ካጸዳ በኋላ ወደ መንደራቸው የተመለሱ ናቸው ብሏል። ዛሬ የመን ውስጥ የሺዓ ሽምቅ ተዋጊዎችንና ተባባሪዎችን ኢላማ ያደረገውን በሳውዲ አረቢያ የሚመራውን የአየር ጥቃት ተከትሎ በትንሹ ስድስት ሲቪሎች ተገለዋል። የአየር ድብደባው በተጨማሪ ዋና ከተማዋ ሰናዕ መሃል የሚገኘውን ታሪካዊ ቅርስም አውድሟል። ዩኔስኮ የቦምብ ድብደባውን አውግዞ ውጊያ መካሄድ ከጀመረ በኋላ በሀገሪቱ የሚገኙ ታሪካዊ ሕንፃዎች፣ አውልቶች፣ ቤተ መዘክሮችና የምርምር ስፍራዎች ጉዳት ደርሶባቸዋል ብሏል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በየቀኑ ከምሽቱ ሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድ ናቸው። አሉላ ከበደና ሰለሞን ክፍሌ ነን። ከአቀናባሪያችን ንጉሶ ታምሬ ከእለቱ አዘጋጅ አዳነች ፍስሐዬና እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ቮይቴክስ ዞርኛክ ነበረ በመስተንግዶ በ ምህንድስናው። የምራልን አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደረው ቮይስ ኦፍ አሜሪካ